አንድነት ለዲሞክራሲና ለፍትህ ፓርቲ ፍኖተ ነጻነት ለተሰኘው ሳምንታዊ ጋዜጣው ህትመት መቋረጥ የኢህአደግ መንግስት በተጠያቂነት ይዟል። መንግስት በበኩሉ መሰረት የሌለው ክስ ነው ሲል አስተባብሏል። መለስካቸው አመሃ ዘግቦበታል። አንድነት ዛሬ ረፋዱ ላይ ለጋዜጠኞች ባሰራጨው የጽሁፍ መግለጫ እንዳስታወቀው ከወር በፊት በብርሃንና ሰላም ማተሚያ ቤት አላት መንባይነት ህትመቷ የተቋረጠው የፓርቲው ልሳን የፍኖተ ነጻነት ጉዳይ አንድምታው ሰፊ ነው። የጋዜጣዋ ህትመት የተቋረጠው በአታሚው ድርጅት በብርሃንና ሰላም አስተዳደራዊ ውሳኔ ነው ቢባልም በአንድነት ፓርቲ ተቀባይነት ያገኘ አይመስልም። ድርጅቱ የመንግሥት በመሆኑ ትዕዛዙ ከመንግሥት እንደመጣም የፓርቲው መሪዎች ይናገራሉ። ዴሞክራሲያዊ መብቶችን ለማፈን መንግሥት ይወስዳቸዋል ከሚሏቸው እርምጃዎችም አንዱ እንደሆነ መግለጫው ያስረዳል። እንዲያውም የአንድነት ብሔራዊ ምክር ቤት ያወጣው ይህ መግለጫ በርዕሱ ላይ በጉልህ ዴሞክራሲያዊ መብቶችን በማፈን ለሚከሰተው አደጋ ኃላፊነቱን የሚወስደው ኢህአዴግ የሚመራው መንግስት ነው ሲል ያስጠነቅቃል። የማተሚያ ድርጅቱ ውሳኔ በቀጥታ የመንግስት መመሪያ መሆኑን በሚያመላክት ሁኔታ የተወሰደው እርምጃ የሚያሳየው መንግስት ቃሉና ተግባሩ ምን ያህል ተቃራኒ መሆናቸውን ብቻ ሳይሆን ላወጣው ሕግ የፕሬስ ሕጉን መግቢያ ማለት ነው ታማኝ አለመሆኑን ቁልጭ አድርጎ የሚያሳይ ነው፣ ይላል። የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር ዴኤታ አቶ ሽመልስ ከማል ለቪኦኤ እንዳስረዱት ግን ይሄ መሠረተ ቢስክስ ነው። ብርሃንና ሰላም ፎር ኒ ብርሃንና ሰላም ማንንም አሳታሚ በምንም ምክንያት ለህትመት ያመጣውን ሰነድ አላትምም ለማለት መብት አለው እና ይህም በኢትዮጵያ ሕግ ሕጋዊ እርምጃ ነው። ይህ ቅድመ ምርመራ እርምጃ ነው ማለት አይቻልም፣ ምክንያቱም በአሳታሚና በአታሚ መካከል ያለ ንጹሕ የሥራ ውል ስምምነት ነው። አታሚው አንድ አትራፊ ድርጅት እንጂ አስተዳደራዊ ድርጅትም አይደለም። ስለሆነም አንድነት ለዲሞክራሲና ለፍትህ ፓርቲ መንግሥት በአንዳች መንገድ ጋዜጣውን ለማገድና ከህትመት ለማስወጣት ሞክሯል የሚለው ክሱ መሠረት የለውም። አንድነት ለዲሞክራሲና ለፍትህ የማተሚያ ድርጅቱን እርምጃ በመቃወምና የፍኖተ ነጻነት ህትመት እንዲቀጥል ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁለት ጊዜ ደብዳቤ ጽፈዋል። ለደብዳቤዎቹ እስከ ዛሬ ከጠቅላይ ሚኒስትሩም ሆነ በግልባጭ ካሳወቃቸው መስሪያ ቤቶችና አካላት ምንም መልስ አላገኝም። እንደ አንድነት እምነት ከሆነ ይህ ኢ ሕገ መንግሥታዊ እርምጃ ነው። የአንድነት መሪዎች ይህን አፈና ፓርቲው እንደማይቀበለው ተናግረዋል። በተለያዩ ሰላማዊ የትግል ዘዴዎችም መፍትሄ እንደሚፈልጉለት ገልጸዋል። የፓርቲው የሕዝብ ግንኙነት ምክትል ኃላፊ እና የጋዜጣው የኤዲቶሪያል ቦርድ አባል አቶ ዳንኤል ተፈራ፣ በዋናነት ግን እንደ ኤዲቶሪያል ቦርድ ሁለት እቅዶችን አቅደን እየተንቀሳቀስን ነበር። የአጭር ጊዜ እቅድና የረጅም ጊዜ እቅድ ናቸው። እነዚህ እቅዶች በአጭር ጊዜ እቅድ ብለን ያስቀመጥነው ነጻነታችንን የነጠቀንን ብርሃንና ሰላም ማተሚያ ድርጅትን በጠራራ ፀሐይ መብታችን የወሰደውን ማተሚያ ቤት በህጋዊ መንገድ በመጠየቅ ጋዜጣችን እንደገና ወደ ህትመቷ እንድትመለስ ማድረግ አንደኛው ነው። የፍኖተ ነጻነት ህትመት መቋረጥ ውሳኔ የተወሰነው በማተሚያ ድርጅቱ የአመራር ቡድን መሆኑ ከዚህ በፊት ተደጋግሞ ተገልጿል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ